ሁለት ሺ ሰዎች ናይጄሪያ ውስጥ ሲሞቱ ምንም አልተባለም። በስደት ላይ ያሉ ወላጆችና ልጆቻቸው ሲሞቱ ምንም አልተባለም ይላሉ በምዕራባውያን የመገናኛ ብዙኃን መብሸቃቸውን የገለጹት አንጎላዊ ሲሞና ሞራይስ የፖርቹጋልኛው ክፍል የፌስቡክ ገጽ ላይ አሁን 129 ሰዎች ሲሞቱ ዓለም ያለቅሳል ሀዘንና ትብብር ላይ ያለው ልዩነት ምን ያህል ብዙ ነው ሲሉ አስተያየታቸውን ጽፈዋል። ይህ አስተያየት የበርካታ አፍሪቃውያንን ስሜት ያንጸባርቃል። የአማርኛው የፌስቡክ ገጽ ላይ የህያዜኮ የተባሉ የዶቼቬለ ተከታታይ ሶሪያ ውስጥ በየዕለቱ ከ300 በላይ ሰዎች ይሞታሉ የእነሱም ደም ቀይ ነው የሚል አስተያየት አስፍረዋል። ብዙዎች በጋዛ ሶሪያ፣ ኢራቅና ሶማሊያ የደረሱ የሽብር ጥቃቶች ትኩረት ሲያገኙ አለማየታቸው አስቆጥቷቸዋል። ቡሩንዲያዊው የግሎባል ፎረም ዳይሬክተር ዳቪድ ጋኩንዚ አፍሪቃውያን በማህበራዊ የመገናኛ ብዙኃን የሚጽፉትን የምሬት ስሜት በደንብ እረዳለው ይላሉ። ጋሪሳ ዩኒቨርሲቲ ፎር ግዛምፕል ኬንያ ለምሳሌ በኬንያ የጋሪሳ ዩኒቨርሲቲ ጥቃት የተጣለ ጊዜ ከሁለት መቶ በላይ ተማሪዎች ተገድለዋል። የዓለም አቀፉን እንቅስቃሴ የተመለከትን እንደሁ በጥር ወርም ይሁን አሁን ፓሪስ ላይ እንደሚታየው ከፍተኛ አልነበረም። አሁን ድረስ በእጆቹ ስር የሚገኙት ልጃገረዶች ቦኮ ሃራም ያገተ ጊዜም ቢሆን የዓለም አቀፉ አስተያየት እንደ ፓሪሱ የተጧጧፉ አልነበረም ይላሉ ሳይንቲስቱ። በእርግጠኝነት እንደሳቸው ከሆነ አለም በመልካ ምድርና በፖለቲካ የተከፋፈለች ናት። በዚህም መሰረት የዓለም ማዕከል የሆኑና ድንበር ላይ የሚገኙ አሉ። ስለዚህ የዓለም ማዕከል ካልሆኑ ደግሞ ሌሎች የእነሱን ያህል የመገናኛ ብዙኃን ሽፋን አያገኙም በማለት ሁኔታውን ይገልጻሉ። ይህ የዓለማችን እውነታ ነው። የመገናኛ ብዙሀን ሽፋን የዓለማችንን መልክዓ ምድራዊና ፖለቲካዊ ልዩነትን ነው የሚያንጸባርቁት። ስለዚህ እውነታውን በማቅረብ ላይ የሚፈጸም ልዩነት ሳይሆን የመልክዓ ምድሩ ፖለቲካችንን የሚያንጸባርቅ ነው። ጋኩንዚ በሩዋንዳ የተካሄደው የዘር ጭፍጨፋ ምዕራባውያን ዘንድ እስኪደርስ ምን ያህል እንደቆየ አስታውሳለሁ ይላሉ። አሁን አሁን በርካታ ወጣት አፍሪቃውያን ከሌሎች የዓለም ክፍል ጋር በቀላሉ ተገናኝቷል። ናይጄሪያና ኬንያ ብቻ 20 ሚሊዮን የፌስቡክ ተጠቃሚዎች ይገኛሉ። ከሌላው የዓለማችን ክፍል ጋር የሚገናኙበት ቴክኖሎጂ አለ። ይሁንና ግንኙነቱ ልክ እንደ ባቡር ሀዲድ ነው ይላሉ ጋኩንዚ። የዚች ዓለም ተካፋይ የሆኑ ወጣቶች አፍሪቃ ውስጥ አሉ። የማኅበራዊ መገናኛ ዘዴዎች ይጠቀማሉ። የዓለም ባህል አንድ አካል ናቸው። የዓለም አቀፉ ባህልም አካል ናቸው። አንዳንድ እንዲያውም የዚች የተሳሰረች ዓለም ዜጋ እንደሆኑ ይሰማቸዋል። ጋኩንዚ የአፍሪቃ ሀገራት ራሳቸው ሊለውጡት የሚችሉት አለ ባይ ናቸው። ይህም ሀገራቱ ጠንካራና የተረጋጋ ዲሞክራሲ በሀገራቸው ካሰፈኑ የመገናኛ ብዙኃንን ጎልተው ሊያወጡና አህጉሯ በዓለም አቀፍ ዘንድ ያላትን ገጽታ ሊገነቡ ይችላሉ የሚል በዶይቼ ቬለ የፌስቡክ ገጽ ላይ የተሰጡት አስተያየቶች ከጥር ወሩ ጥቃት ጋር ሲነጻጸሩ ይበልጥ ሀዘን የተንጸባረቀበት ነበር። በወቅቱ በቻሊ ኤብዶ ምጸታዊ ጋዜጠኞችና በአንድ የአይሁዳውያን የገበያ አዳራሽ ላይ ፈረንሳይ ውስጥ የደረሰው ጥቃት ሀዘን ብቻ ሳይሆን ሃይማኖታዊ ጥያቄዎችና ትችቶችን አስነስቶም ነበር። በአንድ ነጥብ ላይ ግን ሁሉም አስተያየት ሰጪዎች ይስማማሉ ፓሪስ ወይም አፍሪቃ ላይ የደረሱት ጥቃቶች ከእስልምና ሃይማኖት ጋር ምንም አይነት ግንኙነት የላቸውም በሚለው